እና ይሄ ደግሞ ቀላል አይደለም። ለዚህም ነው የገዢው መንግስት ያን ሁሉ ገንዘብ እያወጣ አንድ ዓመት ተኩል ሙሉ የተዋጋን ይህንን ህግ የምታሳልፉ ከሆነ እኛ በጸረሸበርተኝነት በሚደረገው እርምጃ ውስጥ ሁሉ ራሳችን ከአሜሪካን አጋዥነት እናስወግዳለን ብሎ ያስፈራሩት፣ አንዴም ሁለቴም፣ አምባሳደሩም ደብዳቤ የጻፉት ይሄን ነገር አታጸድቁ ያሉት ምክንያት አለው። ምክንያቱም የሚነክስ ጥርስ አለው እዚህ ውስጥ እና በቀላሉ የሚተካም አይደለም። በነገራችን ላይ እንደዚህ አይነት ህጎች ከዚህ በፊትም አሁን ሙሉ ተጽዕኖ በሚደረግባቸው ሀገሮች አጀማመሩ ባህሪው እንዲህ ነበር። ራሻን ብናይ ኢራንንም ብናይ፣ ሌሎችም ሀገሮች ሲጀመር በእነሱ ላይ ፉል ኢኮኖሚክ ማዕቀብ ከመጣሉ በፊት ኮንግሬስ እንዲህ አይነት ተመሳሳይ ሬዞሉሽን እያወጣ እድል እየሰጠ ኮንግሬስ ብቻውን ወጥቶ አንድን መንግስት ይሄንን ካላደረግ ሚል የግዴታ ህግ ሊያወጣ አይችልም። ምክንያቱም ያንን ኢንፎርስ ማድረግ የሚችል ሜካኒዝም የለም እና ስርዓቱ በእንዲህ አይነት መንገድ ነው ከድሮም ጀምሮ የአሜሪካን ፖሊሲ በአንድ ሀገር ላይ መጨረሻ ላይ የኢኮኖሚክ ማዕቀብ ሁሉ እስከ ማድረግ የሚደርሰው በነገራችን ላይ ኮንግረስመንስ ክሪስመስ ከመጆሪቲው ሊደር ከኬቨን መካርቴ ጋር ስብሰባ ባረግንበት ወቅት አንድ ፕሮሚስ ያደረገልን ነገር አለ። በዚህ አንቆምም ብሏል እና ቅድም ያልኩትን ነገር በስቴፕ በስቴፕ ነው ተጽዕኖ የሚመጣው። አንዴ ከተከፈተ አንዴ የአሜሪካን መንግስት በነፃ በምንም አይነት ኮንዲሽንስ ሳይኖር ኢትዮጵያን መንግስት ዝም ብዬ ልርዳ የሚለውን ፖሊሲ አሁን እየቀየሩ የመጣበት ደረጃ ላይ ደርሷል። በዚህ ወቅት ቃል የገቡልን በዚህ እንደማይቆም አሁን ድራፍት አዲስ ድራፍት እንደተጀመረ ይህም ድራፍት ኢኮኖሚክ ማዕቀብ ተጽዕኖ የሚያደርግ እንግዲህ ተጽዕኖ በሚደረግበት ጊዜ የሚያስገድድ ማለት ነው። ተመሳሳይ እንደ በትልቅ ደረጃ ለማሳየት አልፈልግም። ነገር ግን ሌሎችም ሀገሮች በእንዲህ አይነት ጉዳይ ከኢትዮጵያ መንግሥት ጋር ግንኙነት እንዳይኖራቸው፣ እርዳታም እና የመሳሰለው ነገር እንዳያገኙ የአሜሪካን መንግሥት የሚገፋ ከሆነ ከፍተኛ ጉዳት በገዢው ላይ ሊመጣ ስለሚችል ይህንን ሁሉ ድራፍት የሚያደርግ ረቂቅ ኮንግረስመን ክርስመስ እያዘጋጁ መሆኑን ለእኛ ቃል ገብቶልናል። መልካም። ዲያቆን ዮሴፍ በአንድ በኩል የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ መመረጡ በአገሪቱ ውስጥ ከቅርብ ሳምንታት ወዲህ የሕዝብ ጥያቄዎች መልስ ወደሚያገኙበት ለአመታት የቀጠሉት ግጭቶች ሊያበቁ ይችላሉ፣ ሁኔታዎች ወደተፈለገው አቅጣጫ ሊሄዱ ይችላሉ የሚል ተስፋ ያሳደረበት እንደመሆኑ ኃላፊነት የተቀበሉበትን ንግግራቸውንም አስመልክቶ ተቃዋሚ ድርጅቶችን ጨምሮ በውጭ ሀገር ያሉ ሳይቀር አዎንታዊ ምላሽ የሰጡበት እንደመሆኑ ይህ ውጥን ያን የለውጥ ሂደት ያደናቅፋለሁ የሚለው በቀደሙ ውይይቶቻችንም ብናነሳው አሁንም ጥያቄ እየቀረበበት ነው እና በዛስ ረገድ እንዴት ነው የምትመለከቱት? እሺ ዶክተር አብይን ንግግራቸውን ሰምተናል። እኔም ብዙ ኢትዮጵያኖች ዓለም አቀፍ ደረጃ ኢትዮጵያ ውስጥም ያሉት ይሰማኛልን እዛ ውህኝ ባለገኝም በእውነት መልካም አገላለጽ መልካም መንፈስ ወደ መቀራረብ የተሻለ ስርዓት ለማድረግ ተስፋ የሚሰጥ ንግግር ተናግረዋል። ግን ራሻኖች አንድ የሚናገሩት ጥሩ አባባል አለ እመን ግን አረጋግጥ ይላል። ትረስት በት ቨሪፋይ ይላል። እና ይሄ ኤች አር መቶ ሀያ ስምንት ማረጋገጫ ነው። ምክንያቱም ዶክተር አብይ የተናገሩት ነገር እና የኤች አር መቶ ሀያ ስምንት በአማርኛ ተተርጉሞ የኢትዮጵያ ሕዝብ ቢያነበው እንደውም የኤች አር ዋን ቶኒ ኤትን ገልብጦ ያነበቡ ነበር የሚመስሉት። እዛ ላይ አንዳንድ ነገሮችን እርግጥ አላነሱም። ያ ጊዜ አዋጅን በሚመለከት እስረኞች መች እንደሚፈቱ የመሳሰሉትን ነገር ይላል። ስለዚህ ኤች አር ዋን ቶኒ ኤት ምንድን ነው ብሎ አንድ ሰው እንደ ድንገት መንገድ ላይ አቆመው ቢጠይቀኝ መልሴ ምንድን ነው የመልካም አስተዳደር የጀርባ አጥንት ነው ብዬ ነው መልስ የምሰጠው እንጂ እንቅፋት የሚፈጥር ወይም ደግሞ የሚፈለጉ ለውጦች እንዲያመጡ የሚያደናቅፍ አይደለም ነው የሚሉት እርስዎ መከራከሪያ። አዎ ለምን ዶክተር አብይ ተቀራርበን እንስራ ሲል ኤች አር ዋን ትዌንቲ ኤት ከኋላ ሆኖ ምን ይላል? አዎ ዶክተር አብይ ይሄ መልካም ሀሳብ ነው፣ እሱን ለማድረግ ግን እስረኞቹን መፍታት አለብህ ይለዋል። አዎ ዶክተር አብይ መንፈሱ ጥሩ ነው፣ ነገር ግን ጊዜ አዋጁን ማንሳት አለብህ አዎ ዶክተር አብይ ይሄ ያልከው መንፈስ በጣም ጥሩ ነው። ይህንን ለማድረግ ግን የሰብዓዊ መብትን ምርመራ መደረግ አለበት ይለዋል። ስለዚህ አንዱ አንዱን የሚያግዝ ነው ይሄ። ሁለተኛው ነገር ደግሞ በጣም እንዲያው ከዚህም ጋር ተያይዞ መነሳት ያለበት ነገር ምንድን ነው? ይሄ አሁን የተፈጠረ የተባለው ነገር ንግግር እና መንፈስ ወይም ምኞት ነው እንጂ በስራ ላይ ገና ያልተጀመረ ነገር ነው። ስለዚህ ይህን ነገር ለመሆኑ አሁን አሜሪካኖች በእውነት ግልጽ አድርገን ብንነጋገር ከተባለ አሁን ያለውን የገዥውን አካል በሁለት መንገድ አይተውታል። ለመጀመሪያ ጊዜ ለዚህ የምኖ ይህ ህግ ረቂቅ ኮንግሬስ ላይ ቀርቦ በሙሉ ድምፅ ያለፈው አንዱ ምንድን ነው ኢህአደግ አንድ መንግስት፣ አንድ አካል፣ አንድ ድምፅ ሳይሆን በሁለት አካል የተለዩ ናቸው ብለው አምነዋል። አንደኛው የሪፎርሚስት ሊብራል የሆነ ሞዴሬት የሆኑ አካሎች አሉ። በሌላው ደግሞ በጣም አክራሪዎች አሉ። ለውጥ ፈላጊና የለውጥ ሂደትን ያልፈቀዱ አሉ እያሉን ነው እያሉ ነው። ስለዚህ ፖሊሲያችን ለውጥን የሚፈልጉትን ሞዴሬት የሆኑትን ከዚህ በፊት ሀያ ሰባት አመት ሙሉ ይዘውት የነበረውን ፖሊሲ እንሰር፣ እንግደል ጊዜ አዋጅና ውጭ የሰብአዊ መብት ይህን የማያዋጣ መሆኑን አሜሪካኖች አምነውበታል። በዚህ መቀጥል አይችልም። ኢትዮጵያ ኒቭን ለጸረ ሸበርተኝነት አስተዋጽኦ ልታደርግ የምችለው ራሷ ከአመስ ከዳነች ብቻ ነው። ያ ደግሞ ሊሆን የሚችለው ሞዴሬት ኃይሎች ሊብራል የሆኑ ኃይሎች ከውስጥም ከውጭም ሆነው ተቀራራቢ የሆኑ ጉዳዮችን በጋራ ሰርተው ተቃዋሚም ኃይሎችም አድርገው ኔጎሽየትድ በሆነ መንገድ በድርድር ለመተላለፍ ሲችል ነው። በነገራችን ላይ እንዲህ አይነት ቀውስ ነገር ውስጥ የገቡ ከዚህ በፊት በታሪክ የምንረዳው ኢንክሉዲንግ ሳውት አፍሪካ ልክ በእንዲህ አይነት መሰረት ነው የተደረገው። ምክንያቱም በአፓርታይድ ፖሊሲ ውስጥ እነ ቦታ ሞዴሬት ሆነው ነበር የቀረቡት ከውስጥ ከገዥነት እና ኢትዮጵያንም አሁን የምትታይበት ወደ ግራ ትሄድ ወደ ቀኝ ትሄድ የምትለውን ነገር የምንዳኝበት ስለሆነ ነው። እና በዚህ ጉዳይ ላይ ግልጽ እንሆን። ይህ ህግ አሜሪካኖች ኢትዮጵያ በያዘችው ሁኔታ መቀጠል እንደማትችል ባያምኑበት ኖሮ እንኳን ኮንግሬስ ላይ ሊቀርብ ገዢ ይህን ነገር አታጽድቁብኝ እስከ ማለት መድረስ ይቅርና ይህንን ጉዳይ ጉዳይ ነው ብሎ የሚያነጋግረንም ሰው አይኖርም ነበር። ስለዚህ እንግዲህ ካነሳ ነው አይቀር በተለይ ዶክተር አብይ ሞዴሬት ከሆኑ የተናገሩትን ነገር የተመኙትን ነገር ለኢትዮጵያ ሕዝብ ባሉት መሰረት ለማስሸጋገር የሚፈልጉ ከሆነ የአሜሪካን መንግስት ይህንን የእሳቸውን መንፈስ በስራ ላይ ለማዋል ሕግ አውጥቶላቸዋል ኤች አር ዋን ቶኒ የሚባል እኛም ከና ከአንተ ጋር ነን ለማለት የሚገልጹበት ኦፊሻል የሆነ ዶኩሜንት እርግጥ ከአድሚኒስትሬሽኑም ባይሆንም ከኮንግሬስ ወጥቷል። አሁን ደግሞ በቅርቡ ሴኔት ላይ ቀርበው ደግሞ ሴኔትም ይህንኑ ዛክሊ ሴም ቨርቤት የሚሆነ ነገር ባይደወይ፣ ይህንን አሁን የገለጽኩትን ነገር አድማጮች እንዲያውቁ የምፈልገው ነገር አለ። ዶክተር አብይ ከተመረጡ በኋላ አሜንድመንት ገብቷል ኤች አር መቶ ሀያ ስምንት ላይ በፊት የዛሬ ስድስት ወር በኮሚቴው የጸደቀውን አይደለም ያለፈው አሁን የእስረኞችን መፈታት በዚህም አሁን ጠቅላይ ሚኒስትር ስልጣን መረካረከብ ምክንያት በአደባባይ ላይ ወጥተው የገለጹትን መንፈስ እና የፖለቲካ ዓላማ ያመሰግናል። ይሄ ከየት የመጣ ነው? የነሱ አፕቱዴት በሆነ በአሁን ጊዜያዊ በሆነ በተጨባጭ ነገር የኢትዮጵያን ወቅታዊ ጉዳይ የሚከታተሉና በነገሩ ደስተኞች እንደሆኑ የሚሰጡት መግለጫ ሆኖ ነው ያገኘነው እና በአሜንድመንት ነው ያለፈው። ይሄ ትናንትና ወዲያ ያለፈው ህገረቂቅ ኮንግሬስ ላይ ያለፈው በፊት የመጣው ሳይሆን አሁን በኢትዮጵያ ላይ የተከሰተውንም ጉዳይ አንድ ላይ አብራርቶ ተጨምሮበት ያለፈ ውሳኔ መሆኑን መክለስ ፈልጌ ነው። መልካም ሰፋ ያለ ማብራሪያን የሰጡን ዲያቆን ዮሴፍ ተፈሪ መቀመጫውን በምዕራብ ዩናይት ስቴትሷ የኮሎራዶ ክፍለ ግዛት ያደረገው የኢትዮጵያ አሜሪካውያን ሲቪክ ምክር ቤት በኮሎራዶ የተባለው ማህበር ሊቀመንበር ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ እግዜር ይስጥልኝ ጌታ እግዚአብሔር